የፌዴራል መንግስት ጊዜ ገደብ ሰጥቶ ግልጽ የሆነ ዘለቄታዊ መፍትሄ ለጌዲዮ ቀውስ እንዲሰጥ በወቅታዊ ጉዳይ ላይ የመከረው የጌዲዮ ምሁራን ማህበር አሳስቧል። መንግስት ሲቪሎችን የገደሉ ያፈናቀሉና ሀብት ንብረት ያወደሙ ግለሰቦች በሕግ ጥላ ስር እንዲውሉም አበክሮ ጠይቋል። የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ተፈናቃዮችን ከበልግርሻ ወቅት በፊት ወደ ቀያቸው ለመመለስ የተለያዩ ስራዎች እየተሰሩ መሆናቸውን በዲላ ከተማ ማዕከል አቋቁሞ ርብርብ እንደጀመረ ገልጿል። ዮናታን ዘብዴዎስ ይዘግባል። ራሱን የገዴዎ ምሁራን ማህበር ብሎ የሚጠራው ድርጅት ባለፉት ሁለት ዓመታት ከምዕራብና ምስራቅ ጉጂ ዞን በተፈናቀሉ በገዴዎ ሕዝብ አሁናዊ ሁነትና በወቅታዊ ጉዳዮች ላይ በዲላ ከተማ መክሯል። ለተፈናቀሉ ዜጎች በሚደረገው ድጋፍና በመልሶ ማቋቋም ዙሪያ የመክረው የምሁራን ማህበር መንግስት ሳይውል ሳያድር ለችግር ለተጋለጡ ለገዴዎ ሕዝብ የጊዜ ገደብ በማውጣት ግልጽና ዘላቂ መፍትሄ እንዲሰጥ ጠይቀዋል። በሙያቸው ሐኪም የሆኑት ዶክተር ተስፋኔ በቀለም በትርፍ ጊዜያቸው ጭምር ተፈናቃዮች እንደሚያክሙ ገልጸው ዜጎች ለወረርሽን ከመጋለጣ በፊት አሁን ካለበት ሁኔታ ማውጣት እንደሚያስፈልግ ተናግሯል። ይህም ህብረተሰብ ተመጽዋች ማድረጋችን አጭርም ብቻ ሳይሆን ዘላቂ ክራይሲስ የሚያመጣ ጉዳይ ስለሆነ አሁንም ፊት ለፊታችን ላይ ያንዣበበውን የዝናብን ወቅት መሰረት ያደረገ የተጠና ስራ ሊሰራ ይገባል። ይህ እርዳታ በዚህ ልክ አይቀጥልም፣ የሀገርም አቅም በዚያ ልክ አይቀጥልም። ስለዚህ እነሱን መልሶ ማቋቋም ላይ የመጀመሪያው ትልቁ እርምጃ ሊወሰድ ይገባል። መንግስትን ከዚህ በላይ አንገት የሚያስደፋ ወረርሽኞች ለመነሳት እጅግ በቂ ምክንያቶች አሉ። የፌዴራል የኦሮሚያ የደቡብ ኢትዮጵያ እንዲሁም የጌዴኦ ዞን መንግስት ዜጎችን የመንቀሳቀስ ሀብት የማፍራት እንዲሁም በፈለጉበት አካባቢ የሚኖር መፍት በመንፈግ ሲቪሎችን የገደሉ ያፈናቀሉና ሀብት ንብረታቸውን ያወደሙ ግለሰቦችን በህግ ጥላ ስር እንዲያውሉም አበክረው ጠይቋል። የማህበሩ ሰብሳቢ መህምር ክብሩ ማሞም ዜጎቻችን ላይ የሚደርሰው ስቃይ ለመቀነስ በተለይም የፌዴራል መንግስት በቂ ሀብት ለተፈናቃዮች ሊመድብ ይገባል። በሌሎች ቦታ ላይ ያሉ ተፈናቃዮችን ስናይ ሀብት ተመድቦላቸው መልሰው እንዲቋቋሙ እየተደረገ ነው። በእኛ ኬዝ ግን የተመደበ ሀብት የለም። ይህን ህዝብ ለማቋቋም አልተመደበልንም። አሁን ህዝባችን በጊዜያዊነት ተጠልለው የሚገኝበት ቦታ እና ሁኔታ በፍጹም የማይመች እጅግ አሳዛኝ ቅስምን የሚሰብር የምግብ የውሃ፣ የመኝታ፣ የመጸዳጃ ቤት አቅርቦት በቅጡ በሌለበት የሰቆቃ ህይወት እየገፋ ይገኛል። በዚህ ወቅትም ምሁራን ዜጎችን ከእንደዚህ አይነት ችግር ውስጥ ለማውጣት በሚደረገው ጥረት ውስጥ የበኩላቸው ሚና ሊወጡ ይገባል ብሏል። ሁሉም ወደ ራሱ በመሳብ ነገሮችን እየወጠረ ባለበት በአሁኑ ወቅት ምሁሩ የማርገብና የአንድነትን ስራዎች በመስራት ለውጡ መንገዱን ሳይስት እንዲጓዝ ከዝምታ በመውጣት ሳይማር ያስተማሩን ህብረተሰብ የማገዝ ግዴታ አለበት። የገዲኦ ህዝብ መፈናቀልና ረሃብን በተመለከተ በመንግስት የተሰጠው መግለጫ በህዝቡ ላይ ከፍተኛ የሞራል ጉዳት እያደረሰ በመሆኑ ማስተባበያ ሊሰጥበት ይገባል ብለዋል። የገዲኦ ተፈናቃዮች አሁንም ችግር ላይ እንደሚገኙ የገለጹት የገዲኦ ዞን አስተዳዳሪ አቶ ገዙ አሰፋ እስካሁን ድጋፉ የተደረገ ቢሆንም ከተፈናቃዮች መጠን ጋር ስነጻጸር በቂ ባለመሆኑ በቀጣይ ተጠናክሮ እንዲቀጥል ነው የጠየቁት። በተከታታይ ስድስት ወራት ችግሩን ባለመፈታቱ ለከፍተኛ ረሃብ በመጋለጣቸው እና እንዲሁም ደግሞ የተለያዩ ገፊ ምክንያቶች በውስጥ በመኖራቸው ወገኖቻችን በየካቲት ወር መጀመሪያ ጀምሮ ወደ ገደብ ወረዳ ተመልሰው መምጣት ችለዋል። በዚህም ምክንያት በርካታ ወገኖቻችን ለረሃብና ለችግር እንዲሁም ደግሞ ለማረፊያ ችግር መጋለጣቸው እውን ነው። ስለሆነም ይህን ችግር በጊዜያዊነት ለመፍታት መላ ኢትዮጵያውያን ከዳር እስከ ዳር በመንቀሳቀስ መንግስታዊና መንግስታዊ ያልሆኑ ድርጅቶች እንዲሁም ደግሞ የፌዴራል መንግስቱም በተቻለው መጠን ችግሩን ለመፍታት ጊዜያዊ የሰብአዊ ድጋፍ አቅርቦት ማቅረብ የተጀመረ ቢሆንም አሁን እየቀረበ ያለውም ሰብአዊ ድጋፍ ቢሆን በቂ ባለመሆኑ በቀጣይ ትኩረት በመስጠት ከገደብ ወረዳ ውጭ በተለያዩ ወረዳዎች ያሉ ወገኖቻችንንም ከረሀብ ለመታደግ ትኩረት ተሰጥቶ ሊሰራበት እንደሚገባው አስምሬ ላስቀምጥ እወዳለሁ። ተጨማሪ 364 ሺህ ዜጎች ተጨማሪ ድጋፍ እንደሚያስፈልጋቸውም ተናግሯል። የብሔራዊ አደጋ ስጋት ስራ አመራር የህዝብ ግንኙነት ዳይሬክተሮች ዳይሬክተር አቶ ደብ በዘውዴ ለቋሚ ተረጂዎችና በጠጡታ ችግር ምክንያት ከኋላ ተፈናቅለው የመጡ ዜጎች ድጋፍ ድጋፍ የተደረገላቸው መሆኑ ተናግሯል። የዜጎችን ደህንነት በማስጠበቅ ችግሩን በዘላቂነት ለመፍታትም ከፍተኛ ጥረት እየተደረገ መሆኑን ነው በስልክ ለአሜሪካ ድምፅ ራዲዮ የገለጹት። ቋሚ ተረጂዎች ሁለት መቶ ስምንት ሺ ሁለት መቶ ሰባ አምስት ናቸው። እዚ ከነዚህ ሌላ በመጋቢት አንድና በመጋቢት ሶስት መቶ ሶስት ሺ ሁለት መቶ አንድ ሰዎች ተፈናቅለዋል። እነዚህ ተደምረው ያሉቱ ናቸው። አሁን ተፈናቃይ ሆነው እየተረዱ ያሉ ሁለተኛውን ደግሞ ይሄ የበልግ ወቅተሳል አስፈላጊውን የሆነ ተፈናቅለው ያሉትን ወደ ቀያቸው መለስ የተለያዩ ስራዎች እየተሰሩ ናቸው። አንደኛው ያው የምግብና ምግብ ነክ ያሉ ድጋፎችን ማቅረብ ነው። ሁለተኛው የአካባቢውን ፀጥታና ደህንነት በመጠበቅ ህዝብ ለህዝብ ግንኙነቱን ስራ በማጠናከር ሰዎች ወደ ቀያቸው እንዲመለሱ ማድረግ ከዚህም አንጻር በቅርብ ጊዜ ውስጥ በተለይ በሰላም ሚኒስትር በተቋቋሙ የተለያዩ ቡድኖች ስራዎች እየተሰሩ ናቸው። በዲላና ገደብ ከተማ ማዕከል በማቋቋም እርዳታውን በተቀናጀ ሁኔታ ለማድረስ እየተሰራ ይገኛል ነው ያሉትም ቀውሱ ባስከትለው ልክ ትኩረት አልተሰጠም ለተባለው ኬስ ም መንግስት፣ ራሱ ከሚያደርገው ድጋፍ በተጨማሪ የተለያዩ ረጀድ ድርጅቶችን በማቀናጀት እየሰራ ነው ብለው ከቤታቸው ወጥቶ ከተፈናቃዮች ጋር ተቀላቅለዋል የተባሉትንም የመለየት ስራ እየተከናወነ እንደሆነም አቶ ደብበ ጠቁመዋል። የዘውኑ መረጃ የተፈናቀሉ ዜጎችን ከ500 ሺህ በላይ ሲያደርስ የብሔራዊ አደጋ ስጋት ስራ አመራር ደግሞ 311476 ዜጎች ተፈናቅለው እርዳታ የተደረገላቸው መሆኑን ይገልጻል። አሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም